በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ በሁከቱ የሰው ሕይወት ጠፍቷል፣ ንብረት ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች እንደሆኑ ሱዳን ድንበር ላይ የሚገኙ ተፈናቃዮች ይናገራሉ። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ገልጠዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ ማውጣቱ አይዘነጋም። አስቴር ምስጋናው ከባህር ዳር ተከታዮቹን ልካለች። ዘገባው የሚጀምረው የግጭቱ መነሻ ምንድን ነው ስትል አስቴር ለአማራ ክልል ኮሚሽነር ለኮሚሽነር ዘላለም ልጅ አይሆኑም ላቀረበችላቸው ጥያቄ ልጅ አይሆኑም ማለት ዘላለም ልጅ አይሆኑም በሰጡት መልስ ይሆናል። ዋነኛው መንስኤ ምንድነው? የጭልጋ አካባቢ የሚገኙ የአማራ ቀበሌዎች ወደ አንድ ወረዳ በመምጣት አዳኛ ገርጻ ቆ የሚል አንድ ወረዳ የክልሉ መንግስት ሁለት ሺህ ዘጠኝ ዓመተ ምህረት ላይ የወሰነ ውሳኔ ያለ እና በሂደት ላይ ስለነበር በሁለት ሺህ ዘጠኝ የተወሰነ ውሳኔ አፕ ላይ ተደርጎ አሁን ወረዳው ከመሰረተ ነገር ይባህር የሚባል ቦታ ላይ ማለት ነው። እዚያ ላይ ዝግጅት ነበር። በዓል ነበራቸው። የንስበት አባሉ ያስተማረግ የተዘጋጀ ዝግጅት ተሳትፎ ማታ ሲመለሱ፣ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች ተፈጣ አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት ሲሄደው ከዚህ ከተፈጠረውን ግጭት የተፈጠረውን ሁከት የተፈጠረውን ቁጣ ምክንያት ማድረግ ይበልጥ ለማጣራት በጉዳዩ ዙሪያ ሰፋ ያለ ማብራሪያ ለማግኘት ግጭት ተፈጥሮባቸዋል ወደ ተባሉ ቀበሌዎች ደወልኩ። በቅድሚያ ወደ ሽንፋ እየተባለ በሚጠራው ቀበሌ የሚኖሩ አቶ ወርቆ ተሻለን አነጋገርኳቸው። አልፎ አልፎ የሚፈጠር ችግር ይኖራል። በእርግጥ ግን ይህን ችግር ደግሞ የአማራው ሕዝብ አይደለም የሚፈጥረው ያለ እዚህ ነጋዴ ባህር አካባቢ ዘንድዋ የሚባል አለ። ወደዚህ ወደ ተሰማ ሆኗል። ነጋዴ ባህር ወደ ጭልጋ ነው መሆን ያለበት የሚሉት ነገር ነው እነሱ የመነሻ አይሆንም። ስለዚህ የዛ አካባቢ ነጋዴ ባህር አካባቢ ዞኑ ለምን ወረዳውን ለማስመረቅ ብዙ የመተማ ነዋሪዎች፣ የተለያዩ ቀበሌ ነዋሪዎች ወደ እዛ አካባቢ ሊሄዱ ተዘጋጅተው እያሉ እነሱ ከመኪና ጠብቀው አትሄዱ ማሏቸው። እንሄዳለን። ወረዳውን ማስመረቅ አለብን። መንግሥት ያመጣውን ነገር ነው መቀበል ያለብን እንጂ እኛ ወደ ጭልጋ ቢሆንም ይደስ ይለን ነበር። ዞሮ ዞሮ ግን መንግሥት ያደረገውን ነገር ህዝቡ አካባቢው ጋር ሂደን አብረን ማክበር አለብን ብሎ በሚሄደው ውስጥ ላይ ያው እንግዲህ ፍሩም ሳተጎቱ ሰው ተጎዳ በቁስልም በሞትም መከላከያ እንደረሰ። ስለዚህ እነሱ ናቸው ትንኮት እየፈጠሩ ያለው እንጂ የአማራ ህዝብ እስካሁን ድረስ ምንም አይነት ችግር በእነሱ ላይ እርምጃ እስካሁን ድረስ የሚወሰደው ነገር የለም ነው። ቋራ አካባቢ ደውዬ ነበር እና ወረቀት ተበትኖ ነበር ቅማንትና ትግሬ ውጡልን የሚል እና መተማም ላይ ይሄ ችግር ያለን መሰለኝ እና ይሄን እስኪ ያረጋግጡልኝ። የቅማንቱ ህዝብ ብቻ ሳይሆን የመንግስት ሰራተኞችን የአማራውን ቢሆን ለህዝብ የማይጠቅመው ከዚህ ቦታ አይወክለንም አማራኙ በማለትም ትግሬት ለህዝብ ጥሩ አገልግሎት የማይሰጠው ከዚህ ቦታ ይጠቅመንም እየተባለ ሰሞኑን ያው ይወራም ይጻፍም ነበረ። ከዛ ውጭ ግን ብሄሩ ብሄርን ለይቶ እንደዚህ አይነት ቦታ አልነበረም ብሎ ብሄር ተኮር አይደለም። ግን እነሱ አሁን በፌስቡክ በተለያየ ነገር እኛ የምናየው እየተጋለነ ዝም ብሎ አንድም ብሄር ላይ ሰው ብቻ የማውጣት ደግሞ ለአገርም ለእኛም ለሁሉም አይጠቅምም። ሰሞኑን በተፈጠረው ንብረታችን ይወደመብናለ፣ ከቦታም ተፈናቅለናል የሚሉ ወገኖች አሉ። ይሄንን አስተውለው እኔ ምናልባት እዚህ አካባቢ አሁን እኛ ባለንበት አካባቢ በፍፁም በፍፁም እኔ ሰው ህይወት ካደረሱ ሰው ንብረት አለን እኛ አካባቢ የት አካባቢ ነው የተረጋጋ ነው አሁን ባለበት እኔ ወደ ሽንፍ አካባቢ ነው መኪና ማይንቀሳቀስበት በነሱ ምክንያት እዚህ አካባቢ ንብረት የጎደለበት እንትን ያለበት የለም አሁን ያለበት ሁኔታው ምን ይመስላል አሁን ያለበት ሁኔታ መኪና እንደ ልባሄ ድንብ እንቅስቃሴ የለም በጣም አስቸጋሪ ነው ያለው አሁን ሌላው የጥይት የምናምን ድምፅ የለም መቃ እየተባለ ወደሚጠራው ቦታ ደወልኩ። አቶ ሙልጌታ ሸቱን አገኘኋቸው። ምዕራብ ጎንደር ያው እንደሚታወቀው በአዲስ የተደራጀ ዞን ነው። ስድስቱ ወረዳዎች ነው ያሉት። በእነዚህ ስድስቱ ወረዳዎች ውስጥ አሁን በአብዛኛው ወረዳዎች፣ ቋራ፣ ገንዷ ከተማ አስተዳደር፣ መተማ ዮሐንስ ከተማ አስተዳደር እና መተማ ወረዳ ላይ እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብን ነው ያለው። የዘር ማጥፋት ወንጀሉ ደግሞም እየተፈጸመ ያለው ያው የመጀመሪያ ላይ ላዩ ሽፋኑ የተደራጁ የጎበዝ አለቆች እና መሰሎቻቸውን አደራጅተው የሚወስዱት የኃይል እርምጃ ነው። ሲጀምር የጀመረው የመንግስት ሰራተኛውን፣ ነጋዴዎችን የማፈናቀል ስራ ነው የሰሩት። ከእሱም ከመስከረም ሀያ አንድ ጀምሮ የተደረገ ድርጊት ነው። ተደራጁ ኃይሎች መቃ ላይ መጥተው መቃም ስባል በመተማ ወረዳ ስር የምትገኛ አንዲት የቅማንት ቀበሌ ናት። ሰው ስከፈቱ ያንም የዋርሳ ገሩም ተረባርቦ እነሱም ጋር እንትን ሲያደርግ ከመጨረሻ መከላከያ በአጋጣሚ ችግሩ መረጃው ስለነበረን ከዛም ይሄ ሊፈጠር እንደሚችል ቀድሞ መረጃ ስለነበረ ለመከላከያ ቀድመንም አቤቱታ አቅርበን ስለነበረ በአካባቢ በቅርበት ቦታ መከላከያ ስለነበረ ጣልቃ ገብቶ ጉዳዩን በእለቱ የነበረውን ችግር ያለምንም ደም መፋሰስ እልባት ተሰጥቶታል። መቃ ላይ የነበረውን ነገር ነገር ግን ከዚህ ገንደዋ ከተማ አስተዳደርና በመተማ ወረዳ ስር የምትገኝ ገንደዋ ብርሽኝ የምትባል ቀበሌ ላይ ተኩስ ተከፍቶ ያው ከሁለቱም ወገን በእለቱ ሁለት ሰዎች ሙተዋል። ከአማራም ከቅማንትን የተደራጁ የጎበዝ አለቆች ስትል እነማን ናቸው? በዚህ ምዕራብ ጎንደር ላይ ያለውን መንግስት የሚመሩ አካላት አሉ። አሁን የታወቁ ማለት ነው። ሽፍታ የነበሩ ግንቦት ሰባት ተብለው ታስረው የነበሩ በምህረቱ በዚህ አሁን ባለው የምህረት አዋጅ መሰረት በምህረቱ የወጡ ግለሰቦች አሁን ደግሞ ይሄኛው አሁን በዚህኛው መንገድ ይሄ መንግስትን ያው መንግስትን ተክተው እየሰሩ ያሉ ማለት ይቻላል። ከማህበረሰቡ አንዳንድ ሰዎችን እየመረጡ ምንድን ነው ምክንያቱ ብዬ በቀደም ቋራ ላይ ጠይቂያቸው ነበረ። ያሉት ምንድን ነው የህወሀት ተላላኪ ናቸው የሚል መልስ ነው የሰጡኝ። ዛሬ ከህወሀት ጋር የተለየ ጥላቻ ስለገባ ክልሉ እኛን ወስዶ ታልጋ ሰጠን ና ከህወሀት ጋር ለጠፈን። ትላንት ደግሞ ግንቦት ሰባት ጋር ለጥፎን ነበር በአንድ ወቅት ሁለት ሺ ስምንት ሁለት ሺ ሰባት ጀምሮ የግንቦት ሰባት አልጋ ሰእቶን የግንቦት ሰባት ተላላኪዎች ተብለን ነበር። አንድም አንድም ግለሰብ ግን የቅማን ተወላጅ አመራር የሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። ዛሬም ማረጋግጥልሽ ነገር ምናልባት እንደ ህዝብ እንደ ኢትዮጵያዊነት ከትግራይ ህዝብ ግራ ግንኙነት ሊኖረ ይችላል። ይሄ ደግሞ ኢትዮጵያዊነታችን የሚያስተሳስረን ሁላችንም በኢትዮጵያ ውስጥ የምንኖር ብሄሮች፣ ብሄረሰቦችና ህዝቦች ሊያስተሳስረን የሚችለው አንድ ሊያደርገን የሚችለው አንድ ኢትዮጵያዊነት ስለሆነ በዛ አግባብ ልንገናኝ እንችላለን ከዚህ የዘለለ ምንም አይነት የግንኙነት መርህ የለንም ማለት ነው። ሌላው ስማቸው እንዲጠቀስ ያልፈለጉና ከሰማኒያ አራት ዓመተ ምህረት ጀምሮ መተማ ዮሐንስ የሚኖሩ አሁን ተፈናቅለው በሱዳን ድንበር ገላባት እየተባለ በሚጠራው ቦታ ላይ ያሉ ግለሰብን አገኘኋቸው። ተፈናቃዩ እንደሚሉት በሁከቱ የሰው ሕይወት አልፏል፣ ንብረትም ወድሟል። ጥቃቱን ያደረሱት ደግሞ ጥቂት የፖለቲካ ጥቅመኞችን የሚሉት ቡድኖች ናቸው ይላሉ። ከለከሌ ማለት አይቻልም። ለምሳሌ እንደ ግንቦት ሰባት ነን የሚሉ ሰዎች ናቸው። እኔ በአይኔ ያየኋቸው በይቅርታ የተፈቱ ታስሮ በይቅርታ የተፈቱ ሰዎች ነበሩበት። ቀስቃሾች፣ ዋና በቃ መሪዎች፣ በቃ የጎበዝ አለቃ አንድ አራት ናቸው። የጎበዝ አለቆች ምንድን ነው የሚሰሩት እዛ? በቃ መበጥበጥ ነው። ምን ሌላ ያለ ከተማይቱን ሰላም ማሳጣት ብረተብሔር ሚኒስት መበት ነው እንጂ ሌላ ምን እንድንሰራላችሁ። የፀጥታ አካል ቁሞ ህግ ማስከበር ሲቻል፣ ምንም ህግ ማስከበር ቀርቶ ዝም ብሎ ተመልካች የዘራፊ ተመልካች ሆነው ነው ያዩት። ህብረተሰቡ ጨዋ ህዝብ ነው። የእኔ ያህል አመት ስንኖር ምንም አብረህ መብላት አብረህ መጠጣት የማህበራዊ ኑሮ አብረን ከማሳለፎች ምንም አይትንበት ማናግም እስቲ እስካሁን ድረስም እንዲሁ ሆነው በቃ እያነባ እያያይህን ራሱ እያነባ እያለቀሰ ነው የሚያየት። የሰው ህይወት ስ አጠፍቷል። አዎ አንድ ሶስት ምቷል፣ ሶስት ሰዎች፣ አንድ የቅማንት ብሄረሰብም ወደ ሁለት የቅማንት ብሄረሰብ፣ አንድ የአማራ ብሄረሰብም መሰለኝ። አብዛኛው ሰው ወደ ገላባትን ተሰዷል የሚባል ነገር አለ። ከሁለት መቶ ሀምሳ እስከ ሶስት መቶ የሚደርሳለህ ከሁለቱ ብሄር ከቅማንት ብሄረሰብ ከትግራይ ብሄረሰብ ምን የተሰደደ የት ነው ያሉት? እዚህ ገላዋት ከሚባለው የሱዳን ቦታ ቀይ መስቀል ጋር እያስተባበራቸው ነው አሁን። ንብረታችን ይዘን እንሄድ ቢባል ደግሞ ንብረት አናሳልፍም ምናምን እያሉ እንዳናሳልፉ ንብረት እያሉ የጎዛ ለቆች ወደ ጉምሩክ እየሄዱ እየከለከሉ ነው። አሁን ህብረተሰቡ የሚጠብቀው ንብረታችን የቀረው ቅርቃጥሎ የቀረው የቤት እቃ ያላቸው ያልተቃጠላለ እሷን እኳ ይዘን እንሄድ ነው ጥያቄው። እስካሁን ምንም መልስ አልተገኘም። ንብረት ግን ተቃጥሏል፣ ወድሟል። በጣም ወድሟዋል። ከሀያ አምስት ሱቆች እስከ ሰላሳ ሱቆች በላይ ሆቴሎች እና ፎቶ ቤቶች አሉ። አሁን ራሱ ስብሰባ ነበረ ከንቲባ የሚመራው ከንቲባ ራሱ መከላከል አልቻለ። እኛ ጭራሽ እንዳይገቡብን ከአሁን በፊትም ሄዶ መጣ። ስለዚህ አሁን ጭራሽ እንዳይገቡብን የሚል መልእክት ነው የሰጡት። አሁንም ንብረቱ ያላወጣ ሰው ህዝብ አለ። እኛ አመራሮች ግን ከማንም መጥቶ እንደዚህ ነው ያለ ያለ አመራር ምን አይነት እንትን ምን ሆናችን ነው ምናምን ያለን አመራር እኮ እስካሁን አላየንም። ስንተኛ ቀናችሁ ነው? ያው ከሀያ ስድስት ጀምሮ እስከ ዛሬ ማለት ነው። ሁከቱን ተከትሎ ትላንት የትግራይ ብሔራዊ ክልላዊ መንግስት መግለጫ አውጥቶ ነበር። በትግራይ ቴሌቪዥን ጣቢያ የተላለፈው መልእክት ይዘቱ ይህንን ይመስላል። በተለይም በአማራ ክልል ከወደ ስምንት ዓመተ ምህረት ጀምሮ የትግራይ ተወላጆች ህይወትና ንብረት ላይ የደረሰው ጉዳት ከባድና በተደጋጋሚ ህገ መንግስታዊ ጥሰት እየተፈጸመ ይገኛል ያለው መግለጫውም የየአካባቢው ህዝብ አደጋውን ለመቀነስ ጥረት ባያደርግ ኖሮ ከዚህ የከፋ ጥፋት ሊደርስ ይችል እንደነበር ይታመናል። የተለያዩ አጀንዳዎች በመቅረጽ በትግራይ ህዝብ ሰላምና ደህንነት በማወቅ ዙሪያ የሚደረግ ዘመቻ አሁንም ሳያቋረጥ እንዲቀጠል እየተደረገ ነው። በትግራይ ክልል ጉዳይ ላይ እጅን ከማስገባት በተጨማሪ ከትግራይ ጋር የሚያስተሳስሩ መንገዶችን በመዝጋትና የትግራይን መሬት በኃይል ለመውረር መፈለግ የመሳሰሉ ያረጁና ኋላ ቀር አስተሳሰቦችና ክፉ ተግባራትም እየታዩ ናቸው። ይህ በእንዲህ እንዳለን አሁንም ትላንት በመተማና ሌሎች አካባቢዎች ተመሳሳይ ግፍ ተፈጽሟል። ችግር በተፈጠረባቸው አካባቢዎች አንዳንድ የአማራ ክልል ከፍተኛ የስራ ኃላፊዎች አስቀድመው በማንቀሳቀስ የደረሰውን ግፍ እንዲፈጸም አመራር የሰጡ መሆኑን ታውቁም፣ በአስቸኳይ ወደ ህግ ሊቀርቡ ይገባል ብሏል መግለጫም። ሰዎች ለማህበራዊ ልማት ሊተጉ ሲገባም ለጥፋት እንቅልፍ አጥተው ሌት ተቀን ሲሰሩ ማየት አሳዛኝ ሲሆን፣ ጥፋትን በጥፋት መመለስ ግን ቀላል መሆኑን ሊሰመርበት ይገባል ብሏል። የትግራይ ህዝብና መንግስት ደግሞ ለጥፋት ሳይሆን ለጋራ ልማትና ሰላም የቆመ በመሆኑም የሁለቱን ህዝብ ወንድማማችነት የሚያጠናክሩ እንጂ የሚያፈርሱ ስራዎች የማይሰራ መሆኑን አሁንም በድጋሚ ለመግለጽ እንወዳለን ብሏል መግለጫው። ይህ ማለት ግን በህዝባችን ላይ የሚፈጸም የጥፋት ተግባሮች አይተን እንዳላየን እንሆናለን ማለት አይደለም። በህዝባችን ንብረትና ህይወት ላይ ጉዳት ያደረሱ በሙሉም እንደ ክልል መንግስት በህግ እንዲጠየቁ ጥረት የምናደርግ ይሆናል። የአማራ ክልልና የፌዴራል መንግስትም ህገ መንግስቱን ያለማቋረጥ በተደጋጋሚ በሚጥሰው አካላት ላይ የ አማራ የአማራ ብሔራዊ ክልላዊ መንግስት ማምሻውን በድረገጹ ላይ ባወጣው መግለጫ እንዳስታወቀው በመተማና ሽንፋ አካባቢ በተፈጠረው ግጭት የአራት ሰዎች ህይወት ማለፉን ጠቁሟል። በግጭቱ ጉዳት ለደረሰባቸው ሰዎች ማዘኑን ያተተው መግለጫው አጋጣሚውን በመጠቀም ግጭቱን የህዝብ ለህዝብ በማስመሰል ከዚህ ትርፍ ለማግኘት የሚደረግ ሙከራ ፍሬ አልባ ነው ሲል ጠቅሶታል። በስተ በግጭቱ የወደመው ንብረትና የተፈናቀለው ህዝብ ምን ያህል ነው በማለት ኮሚሽነር ዘላለምን ጠየኳቸው። ይህ እንደሚመለከት አንድ ቡድን ልከን እሱን የሚያጣራ ቡድን ልከናል። የኮሚኒኬሽን ፕሮብሌም ስለነበር መረጃው አልደረሰንም። አይ ቲንክ በዚህ የአንድ ቀን ሁለት ቀን ውስጥ ጣራ መረጃውን ይና ዛሬ ያለውን መረጃ እንኳን ለመስጠት ከትናንቱ በተሻለ ሁኔታ አንጻራ የሆነ ሰላም ያለበት ሁኔታ ያለ ሁሉም አካባቢዎች ተረጋግጠት ሁኔታ ያለ ቆሞ የነበረው የትራንስፖርት ሀይዌይ፣ ያለ ኢንተርናሽናል ሱዳን ጋር የሚያገናኝ መንገድ አለ። እዛ ነዳጅ ነው የሚመጡ ኢምፖርት ኤክስፖርት ስራ የሚሰራበት አካባቢ ነው። እሱ አካባቢ አሁን የትራንስፖርት አክሰስ የጀመረበት ሁኔታ አለ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር